and be not ሰላም ጠና ስጥልኝ። የጋቢና ቪ አድማጮች የእሁድ ምሽት ህዳር 5 2014 ዓ ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ኤደን ገረመው መርሃ ግብሩን በመምራት ተከታዩን ግማሽ ሰዓት ከእናንተ ጋር የምቆይ ይሆናል። በዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መልሳችሁ ብትሰማቸው መልካም ይሆናሉ ያልናቸውን ወጣት ተኮር ርዕሶች ይዘናል። አብራችሁን ሁኑ። በእሁድ ህዳር 5 2014 ዓ ም የመረጥ ናቸው ሁለት ጥንቅሮች በከፍተኛ የትምህርት ተቋማት ላይ ያተኩራሉ። የመጀመሪያው ዘገባችን በህክምና ትምህርት ቤት ውስጥ ስላለ የወጣትነትና የትምህርት ሂደት ያስቃኘናል እንደሚከተለው ተጠናቅሯል። ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከሶስት እስከ ሰባትና ስምንት ዓመታትን ያሳልፋሉ። በነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮች እንደሚማሩበት ተቋም የትምህርት ዘርፍና አብሯቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪን ለማግኘት ረዥም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የሕክምና ትምህርት ነው። አብዛኛውን ጊዜም የሕክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡና ለሁለተኛ ዲግሪ ሲማሩ እነሱ ግን በተማሪነት ተጨማሪ ዓመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የህክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የህክምና ኮሌጅ የመጨረሻ ዓመት ተማሪ የሆነችው ሲትራ ኑረዲን እንዴት ወደ ህክምና እንደገባች እንዴት አስረዳለች። እኔ አስረተኛ ክፍል ያለ በዋነኝነት ማህበረሰቡ እንዴት አድርጌ ማገልገል እችላለሁኝ እንደዚህ የሚለው ላይ ነው አትኩሮት የነበረው እና በሰዓቱ ህክምናን ወይም ኢንጂነሪንግ እንደዚህ የመሳሰሉ ሳይሆን ደፍት አጠቃላይ እንዴት አድርጌ ያለኝን ስኪል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪየንስ አድርጌ ለሰዎችም ደግሞ መርዳት እችላለሁ የሚለው ላይ ነበር። በአንድነት በከፍ ማድረግ የፈለኩት ወይም አትኩሮት መስጠት የፈለኩት ነው። እንደ አጋጣሚ ሆኖ ያው ህክምናም ገድጦር ስ ተፈተንኩኝ እንደዛ ም ደግሞ አለፍኩኝና ያው ገድስ እንዲገባሁኝ ማለት ነው። መጀመሪያ ምት ህክምና ውስጥ ትምህርት ቤት ያገባንበት ጊዜ እኛ ትምህርት ቤት ከፕሪክሊኒካል ኮርሶች አይጀምርም እና ቀጥታ ወደ አንደኛ ምት ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ የፊዚዮሎጂ እንደዚህ የመሳሰሉ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከመጀመሪያ ቀን ወደ ዋና ትምህርቶች ነው በዋነኝነት የገባ ነው። እና ያው ሁላችንም አዲስ ነን፣ አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት ነበር። ትንሽ ድንግር የማድረግ ነገር ነበረ ኤክሴፕት ካደረግናቸው አንጻር እኔ በበኩል ኤክሴፕት እንዳደረግኩት ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው። ያለንም ትምህርቱ ሰብጀክት ማታዊን በደንብ አድርጎ አንብቦ ተረድቶ በከተማ ዝግጅት ላይ ነው በዋነኝነት አትኩረት ብናደርገ የነበረው ነው። ትንሽ ይሄ ከሌሎች ጋር መታወቁና ጊዜ የሚወስድ ነገር እንደሆነ ነበረ። የጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲትራ ለየት ባለ ምክንያት ነው ወደ ሕክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል። በእርግጥ እኔ ከዚህ ጀምሮ አኪም መሆን ህልም አልነበረኝም። ግን እንዴት ነው ፓይረት የመሆን ፍላጎት ነበረኝ። ከዛ ቁመቴም ስለፈራ ሆኝ ከዛ ነው ወደ ህክምና ስራ ወርክነት ላይ ውጤቱ ስለነበረኝ የቀየርኩት። ቁመቴ ነው፣ ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፍ አልመሰለኝም፤ የፊዚካል ኤክዛሚኔሽኑ የፓይለቲንግ እና እሱን ፍራቻ፣ ከሱ የሚሻለው ከሱ ቀጥሎ የሚሻለው ይህ በመሆኑ ወደዚህ ይገባል። የህክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት በፈተናና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው። ዳግማዊ የህክምና ዘርፍ እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል። በእርግጥ እኔ የመከረኝ ሰው አልነበረም። ዩኒቨርሲቲ ይሄን ይመስላል ሕክምና ትምህርት ይሄ ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አላገኘሁም ነበር በሰዓቱ። ግን ከመጣሁ በኋላ በጣም ከባድ ነበረ ከለመድ ነው ከሁለተኛ ደረጃ ትምህርት ለየት ይላል። መግባባቱም ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ፣ ትምህርቱ ደግሞ በራሱ በራሱ የሚያመጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉት ትምህርቱ በራሱና፣ ሀይ ስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ አሁን ነይዚ ስትነቂ ማለት እንደዛ አይነት ትምህርት አይደለም ይጠቅሽ ትንሽ ትምህርቱ ይከብዳል። ጎበዝም ብትሆኝ አንቺ እንደምታስቢው ውጤቶች ላሳመጭ ትችላለሽ። እና እነሱን ነገር አዳፍ ማድረግ በጣም ከብዶ ነበረ። ከዛ በተጨማሪ ደግሞ የተወሰነ ትንሽ ይሄ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ ወደ ሕክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም። አንዳንዶቹ ከመምህራን ጋር ባለሽ ኮንታክት ይሆናሉ። ይሄ ቃል ፈተና የሚባል አለ፣ ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ ራሳቸውን ችለው ፈተና አላቸው። አስቸጋሪ ነው ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ብዙም ባነካካ ወዶት ፌርነት ይጎለዋል። ሲትራ ኑረዲን በበኩሏ ያለፉት ስድስት አመታት ከትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዴት ትገልጻለች። በሕክምና ሰባት ዓመት ትምህርቱ ሲከፋፈል የመጀመሪያ ሁለት አመት የፕሪክሊኒካል በሚለው ነው የሚከፋፈለው እና አንደኛ ሁለተኛ ዓመት ብዙ ወር በትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ከሌሎች ተማሪዎች ጋር አንድ ላይ ሆናል በሌክቸር ፓተርን ነበረ የምንማረ ወደ ክሊኒካል ሊየር በምንገባበት ጊዜ እና ሆስፒታል በምንገባበት ጊዜ ግን ከታማሚዎች ጋር አልጋ ተሰቶን ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረን ማለት ነው። እና ከክሊኒካል ሊየር እና ፕሪክሊኒካል ሊየር የሚባሉት መካከል ላይ ይሄ ክሊኒካል ሊየርን በጣም የተሻለ ሆኖ አግኝቼዋለሁኝ የምንማራቸውን ትምህርቶች እውነት ሰዎቹ ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርጎት እያሳዩት ይህን ያመኛል እንደዚህ አይነት ስሜት ይሰማኛል፣ ያል እንደሚመጣበት የተማረ እንደመጣንበት ጊዜ በጣም ደስ የሚል የሆነ ፕራክቲካል እያየናቸው ይመስለኛል፣ እና በጣም ደስ ይበል ነበረ እየጨመርን እውቀታችንን እየጨመረ በሚመጣበት ጊዜ ደግሞ ለታማሚዎቻችንን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር በጣም የተሻለና በደንብ ኢንተራክቲቭ ኢንትረስቲንግ እየሆነ እንደመጣ ነው። ሲትራን የሁለተኛ ደረጃ ተማሪዎች የህክምና ሳይንስን ከመምረጣቸው በፊት ሊያውቃቸው ይገባሉ የምትላቸውን ነገሮች ትገልጻለች። ቤተሰቦች የህክምና ትምህርትን ቀድሞዋ ባህልስ ደረጃ ወይም እንደዚህ ሰዎች ለሌሎች ሰዎች ሲመክሩ በምሰማቸው ወይም በተመከቡትም

እዛ ባለን ቆይታል የምችለውን ያክል ተምሬ መውጣት ዝግጁ ነኝ ወይ? ይሻለኛል ወይ? ከሌሎች የተሻሉ አማራጮች አሉኝ ወይ? በኋላ ላይ እሱ እንዴት አሁን በተለይ በአሁኑ ጊዜ ያለው የስራ የማግኘት አኳያለ ዝግጁ ነኝ ወይ የሚለውን ሙሉ ተገንዝቦ መሆን ይኖርበታል የተሟላ ጥናት መደረግ አለበት ሚሉ አስበዋል ሴትራና ዳግማዊ ምንም እንኳን የህክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ ዳግማዊ የራሱን ተሞክሮ እንዲህ ያስረዳል እውነቱን ለመናገር ህክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀም ከሆኑ አሁን ሜ ለምሳሌ የጅማ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ሞጣ ብሎ ኢትዮጵያ ሜዲካል ስቱደንት አሶሲሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎች ወይም አክቲቪቲዎችን ፈጽም ነበረ። በራሴ እንደዚሁም ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሙ የህክምና ተማሪዎች ግጥም የሚጽፉ፣ ፎቶ የሚያነሱ ምናምን እነዛን ነገሮች ታለንታቸውን እንዲያዳብሩበትም ፕላትፎርም የተወሰነች ትንሽ እንድትሆን በጥር ላይ ነበረ። እኔ በራሴን በራሴና ጊዜ አጠቃቀም እስካለ ድረስ ጊዜ ሁልጊዜም አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብን ይጠይቃል እጅግ ብዙ የሕክምና ተማሪዎች ስራ አጥ የሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱ ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል። የስራ ፈጠራ ማሰብ እስካሁን ይህን እንደዚህ አይነት ፈጥሬ እሰራለሁ ብዬ ሳይሆን ከተምሮ በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ ዓለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታዩ የስራ ቦታዎች ያሉም ሕክምና ተምሮ ደግሞ ብዙ ጊዜ ለስድስት ለሰባት አመት ያክል ረጅም ፕሮሰስ ነው። አንድ አመት ቀኑን ሙሉ እየተነበበ እየተነበበ ነው የሚችለው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከሕክምና ወጥቶ ለመስራት የሚለው ቢከብድም እኔ በራሴ የማስበው አሁን ሀገሪቷ ያለችበትም አጣብቂኝ ጊዜ ስለሆነ፣ እነዚህ ነገሮች ስላልተመቻቹ በራሴ ቢዝነስ የሚሰራለሁ ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተም ከጓደኞቻችን ጋር ሆነ ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤራዎችን በማዳረስ እናስባለን። ሲትራ በበኩሏ በዚሁ ለመቀጠልም ፍላጎት እንዳላት ገልጻ ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች። ሁላችንም በተለይ አሁን እንደ መጨረሻ መስክምና ተማሪ ብዙ ጊዜ አሁን ዲስከስ የምናደርጋቸው የምንወያይበት ጉዳዮች ናቸው። ሁሉም ሰው የሚጠይቀን አሁን በአሁኑ ኢትዮጵያችን ያው በሀገራችን ያለው ሁኔታ ብዙ ተስፋ የሚሰጣ ና ሽቱ ቅር የሚያሰኝ ነገር ነው ሰባት ዓመት ተምረን ከወጣን በኋላ ያው ስራ ማግኘት አለመቻል ወይም ደግሞ በተማርንበት ሰዎችን ማገልገል አለመቻላችን ሲሆን በጣም ለብዙዎቻችን የሚያሳስበንና ስንወያዩ በተደጋጋሚ የሚያመታቸው ነገሮች ናቸው። በዛው ልክ ያው ሕክምና ኮሌጅ ባለንበት ጊዜ ሌሎችም ኤክስትራ ካሪኩላር የሆኑ ነገሮች ማለት ከትምህርት ውጭ የሆኑትን ሌሎች ብዙም ቢያመሳስ ጊዜ ወይም አንዳንድ ጊዜም ደግሞ ያው ኢንትረስቶችን ሳችንም ባለማወቅ

ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከህክምና ጋር የተገናኙ ህክምና ውስጥ እኛ እንደ ሬሲፒየንት ሆነን ወይም ደግሞ ህክምና ውስጥ ሆነን፣ ኦኬ፣ ይሄ እንደዚህ ነገር እንደዚህ ነው በስናተ ይችላል ብለን የምስላቸው ነገሮች መፍትሄ ወደ መፈለግም እንድንገራ አድርጎናል ማድርጎናል ብዬ አስባለሁኝ እና እኔ በበኩሌ ከዚህ በፊት ምንትስ ከነበርኩባቸው ነገሮች ውስጥ ህክምናን ኳሊቲ የህክምና ጥራትን ተማስተካከል እንዲሁም ደግሞ ታማሚዎች መጀመሪያው ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም እዚህ የቀድሞውን ሄልት ፕሪቨንሽኖች እንደዚህ ላይ ለመስራት ነው እቅድ። ይህ ኢትዮጵያን አጠቃላይ በጤና ፌክተር ላይ ያሉትን ችግሮችን ለመፍታት ታማሚዎች ወደ ሆስፒታል ወይ በጤና ተቋም በሚመጡበት ጊዜ ሊገጥማቸው የሚችሉትን ችግሮችን ተስበግል በሆነ አዲስ በሆኑ መንገዶች ለእነሱ ጥረት ያለውን የጤና አገልግሎት ልት መስጠት እንችላለን የሚለው ላይ በመጪው ዓመታቶች ላይ ንፋት ንፈልጋው ከዚያም በተጨማሪ ደግሞ ተጣል ፍቃድ ከሆነ ምናልባት የህጻናት ሕክምና ላይም በሸጋ ኢትዮጵያ ውስጥ በየአመቱ ከሕክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መሰናዶ ይቀጥላል። ተከታዩን ዘገባ ደግሞ እናስታወቃችሁ። ወጣትነትና የከፍተኛ ትምህርት ቤት ህይወት አስደሳች ቢሆኑም የዛኑ ያህል ግን የራሳቸውን የሆነ ጥያቄና ፈተናን ይዘው የሚመጡ ጉዳዮች ናቸው። በአብዛኛው ወጣቶች በከፍተኛ የትምህርት ተቋማት ውስጥ መደበኛ ትምህርት ላይ የሚያተኩሩ ሲሆን፣ ለሌሎች ችግሮቻቸው ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ደግሞ ከስነተዋልዶ ጋር ተያይዞ ጥንቃቄ በጎደለው ግንኙነት የተነሳት ሴት ተማሪዎች ለብዙ አይነት ችግሮች ይጋለጣሉ። ለዚህ መፍትሄ ይሆን ዘንድ በዲላ ዩኒቨርሲቲ ዲኬቲ ኢትዮጵያ ዜሮ ፕላን የተሰኘ መርሃ ግብር ቀርጾ እየተንቀሳቀሰ ይገኛል። በዚህ ዙሪያ ያጠናቀር ነው ከዘገባ ቀጥሎ ይቀርባል። ወጣቶች የአስራ ሁለተኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ፣ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥሟቸው ነገሮች ሰዎች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዲያስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረትን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ። የዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ተዋልዶ ጤና ችግሮችን ለመከላከል በመከላከል ተማሪዎችንም ደግሞ አቅማቸውን ለማጎልበት የተቀረጸ የፕሮግራም መጠናያ ነው። የዚህን ስም መነሻ ያገኘነው የዓለም ኤድስ ቀን በሚከበርበት ጊዜ ከነበሩ የተለያዩ መሪ ቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ የሰጠ ነው። ዋናው አላማው በተማሪዎች መካከል የሚከሰቱ ስምቶ አንዱ የጤና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ግብ የመሰነካከል ጉዳይን እንደዚሁ ዜሮ የማድረግ አላማና ግብ ያለው የፕሮጀክት መጠሪያ ስም ነው። ሥነ ተዋልዶንና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ። በጥንቃቄ የጎደለው ያልጠበቀ የሴት ግንኙነት ያን ተከትሎ የሚመጣ ለኤችአይቪ ኤድስ እና የሚጨበረዝ በሽታዎች መጋለጥ፣ ያልታቀደ እርግዝና የሚታስሉት ነገሮች በሰንሰዋሉ ጤና ችግር ይከሰታሉ እና እነዚህ ችግሮች ምንድን ነው መንስያቸው? ስለዚህ እነዚህ ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ይዘን በተለያየ መንገድ ተማሪዎቹን ለማገዝ እንሞክር ነበረ። መጀመሪያ አካባቢ ላይ በቀጥታ እኛ አዋቂዎች፣ እሱ ደግሞ ሰሚዎች የሚሆኑበት አይነት አካሄድ ለማስተማር፣ ለማሰልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራልም አየህ ነው። ከዛ በኋላ ምክንያቱም በዛ እንቅስቃሴያቸው ውስጥ ተማሪዎች ችግር አለባቸው፣ ስለዚህ ለችግራቸው መፍትሄ እናሳያቸው ወደት በጣቸው ይገባል የሚል ጠሚያ ነበረ። በኋላ ላይ ግን ይህ እንደማይሰራ ስናቀው ተማሪዎች የችግራቸው መፍትሄ እንደሆነ ማመን ጀመረ። ለዚ የተነሳ እኔ መፍትሄ ነኝ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው የምን አይነት መልክ ቢነገራቸው እንደሚወዱ ሀሳብ ሰጥተው፣ የዛ ሀሳባቸው የተጨነቀ ውጤት ነው እንግዲህ የኤሮፕላን እኔ ወለደው በዩኒቨርስቲ ውስጥ በዜሮፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዚዳንትነት ያገለገለችው ወጣት ቢታንያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ፣ እንዲተጋገዙ፣ እንዲሁም ስለ ትምህርት ውጤት ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች። በጣም ደስ የሚለው ነገር የነበረው ህትማማችነት ነበረ። በጣም የምትያዩ ነበረ ር የሚተጋገዝ ነበር። ክንደት የምንደረታታ ነበረ አንዳችን ያለ ጥምሳቢ እናውቅ ነበር እና ሰፖርቲቭ ነበር። አብረን በጣም ደስ የሚል ቆይታ ነበር ያሳለች ነው እና በጣም ዋጋ ሰጥተን ነበር ለብዙ ነገራችን ለራሳችን፣ አልፎ ደግሞ አጠገባቸው አጠገባችን ላለች እህት ትኩረት እንድንሰጥ መታየት እንዲኖር ምንም አይነት ልዩነት እንደሌለ በመሃላችን የመጣንበት አካባቢ አልወሰነንም፣ እምነት አልወሰነንም፣ አመለካከታችን አልወሰነንም እና

እንዳልሰዳቸው ምን የማሰዳቸው ነገሮች ነበሩ። በጣም ብዙ ና ለብዙ ቤታችን ሀሳብ መጋራት ስለማለት ነው። በዚህ ቤት ልክ እንደሷ ሁሉ የቀድሞ የዜሮፕላን አባል ና የአሁኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮፕላን ከስነ ተዋልዶ በላይ የህይወት ዓላማ ና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች። ዜሮ ፕላን መርሀ ግብር የሚካሄድበት ክፍል መጽሐፍቶች የነበሩት በጣም ተዋበ ና ያው በየአመቱ ብዛቱን ጨምሯል ግን መጀመሪያ ሳገኘው ሳቢና ማራኪ ነበር እና ከመጀመሪያው ስቴድ መርሃ ግብር በኋላ በጣም እየተሳቱ መጣፎችም አነብ ነበር። ከዛ በኋላ ግን በአባልነት የተመለመልኩት በኢንተርቪው በቃለ መጠይቅ ማስታወቂያ ተለጥፎ ነው። በአባልነት ተመልምዤ ከዛ በኋላ አስተባባሪ ሁኝም ያለፈው ማለት ነው። ዩኒቨርሲቲ ስትገቢ፣ ሶስተኛ ትምህርት ተቋም ስትገቢ፣ ሌላ የህይወት ምዕራፍ ነው የሚጀምሩ እና

በቀጥታ የሚሳተፉባቸው እንዲሁም የማማከር አቻ ለአቻ ምክክር እንትናለን አቻዎቻችን እናማክራለን። አቻዎቻችን ደግሞ እኛን የሚያማክሩናል። ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ። ጉዳዮች እናስፈጽማለን። አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮቻችን፣ የእሁድ ምሽት የጋቢና ቪኦኤ መሰናዶው እዚህ ላይ ተጠናቀቀ። የደንገረመው መርሃ ግብሩን በመምራት አብሬያችሁ ቆይቻለሁ። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶው እንገናኝ እያልን በዚሁ እንሰናበታለን። ደናደሩ

Yeah, I'm not here, but I'm not here,